የቀድሞው የኢትዮጵያ ርዕሰ ብሔር የዶክተር ነጋሶ ጊዳዳን የቀብር ስነ ስርዓት በተመለከተ ምን እየተሰራ እንደሆነ የተለያዩ አካላትን አካቶ ተቋቁሟል የተባለው ብሔራዊ የቀብር አስፈጻሚ ኮሚቴ አጠር ያለ መግለጫ ሰጥቷል። በጀርመን ፍራንክፈርት ሆስፒታል ውስጥ የሚገኘው አስክሬናቸው እስካሁን በትክክል ወደ ኢትዮጵያ መች እንደሚመጣ አልታወቀም። ከሳምንቱ መጨረሻ ቀናት ግን እንደማይዘል የብሔራዊ ኮሚቴው ሰብሳቢ የገንዘብ ሚኒስትር ዴኤታ ዶክተር ኢዮብ ተካልኝ ተናግረዋል። ፕሬዚዳንቱ አስከሬን የሚመጣበት ቀን በደምብ አልታወቀም። ምናልባት የሚቀጥሉት ሁለት ቀናት ውስጥ መችን ላይ ጣ በግልጽ ብናቅ ይሆናል። በዚህ ቀን እንደታወቀ ይሄ ኮሚቴ በዝርዝር የቀብር ሥነ ሥርዓቱ እንዴት እንደሚካሄድ የሚገልጽ ነው የሚሆነው ከአርብ ምቅራቢ በፊት የሚሆን አይመስል ነው እየተጠበቀ ያለው ያረፉበት ሆስፒታል የመጨረሻ ክሊራንስ መሆኑንም የኮሚቴው አባል የሆኑት የውጭ ጉዳይ ሚኒስትር ደኤታ አምባሳደር ብርቱካን አያኑ ጠቅሰዋል። ሆስፒታሉ ምርመራ አድርጎ ሪሊዝ እንዳደረገ ወይም ክሊራንስ እንደሰጠ አስከሬ ወደ ሀገር ቤት የሚመለስ ይሆናል። አንድ ፕሬዚዳንት ሲያልፍ ጉዳዩ መነገር ባለበት የሕግ ስርዓት የተፈጸመ ነው ወይ ያንን አካሄደ የተከተል አልነበረም የሚሉ ሀሳቦች ይነሳሉ ተብሎ ከጋዜጠኞች ለተነሳው ጥያቄ አምባሳደር ብርቱካን አጭር መልስ ሰጥተዋል። ክብርት ፕሬዚዳንትም ጠቅላይ ሚኒስትሩ ከሀገር ውጭ ነው የነበሩት ወቅቱ መረጃ እንደደረሳቸው ግን በጽህፈት ቤቱ በኩል በጽሁፍ ተላልፏል። አዋጁ ተቅሷል የሚል እምነት የለም። በሌላ በኩል የቀብር ስነ ስርዓቱ የት ነው የሚፈጸመው? ህመማቸውስ ምንድን ነበር? ለሚለው ጥያቄ ሁለቱም የኮሚቴው አባላት ይህንን መልሰዋል። ፎቶግሩን የጠበቀ የስቴት ፈነራል ነው የሚካሄድላቸው። የቤተ እምነትና የቤተሰብ ፍላጎትን በአካተተ መልኩ የት ነው የሚለውም የሚወሰን ነው የሚሆነው አሁን ይሄ ነው የመጨረሻው ምንድን ነው የሚለውን ማወቅ አንችልም። ምክንያቱም የፖስት ሞርተም አውቶፕሲ ተወስዷል፣ እዛ ላይ ነው የሚገለጸው። እንግዲህ በዚህ ምክንያት ነው የሚለው ነገር እና እኛም ገና አልተገለጸም። አሁን ያለው እዛ በምርመራ ላይ ስለሆነ ኮዝ ኦፍ ዴዝ የሚገለጸው ያው መጨረሻ ላይ ሰርቲፊኬቱ ሲዘጋጅ ስለሆነ ቆንስላ ጽህፈት ቤታችን የገለጸልን እዚህ ደረጃ ያለውን ቼክ አፕ ሄደዋል ህክምናቸውን ሲከታተሉ ነበረ። ሐሙስ ዕለት ግን ኢመርጀንሲ እንደገቡ አሟቸው፣ ቅዳሜ ነው ያረፉት ማለት ነው። በአሁን ባለን መረጃ ይሄ ነው ማለት አንችልም። ለዲ ደብልዩ ለተጠናቀረው ዘገባ ሰለሞን ሙጬ ነኝ ከአዲስ አበባ።